ከተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ጋር የተደረገው ውይይት ነው የምናልፈው። አባዱላ በአንድ በኩል ኢህአደግ ባወጣው በዚህ ቋንቋ መሰረት ባደረገ ክልላዊ መንግስት የተነሳ የኦሮሞ ተማሪዎች የይገባናል ጥያቄ አዲስ አበባ ላይ አንስተዋል። አንዳንድ ጊዜ ለምሳሌ መፈክር ስንሰማ ኦሮሞ ያልሆነ ሰው ሐውልት ይነሳ አዲስ አበባ ውስጥ ኦሮምኛ የስራ ቋንቋ መሆን አለበት የሚል ጥያቄ ይሰማል። በሌላ በኩል ኢህአዴግን መንግስት የሚቃወሙ ሀይሎች ኢህአዴግ በሰራው ራሱ ባመጣው ችግር ውስጥ እየገባ ነው። በእንደዛ አይነት ሁኔታ መካለል አልነበረበትም። አንደኛ የኢትዮጵያ ሕዝብ አልተጠየቀም ስለ እንደዚህ አይነት አከላለል የተወሰኑ ሀይሎች ናቸው ቋንቋን መሰረት ያደረገ አከላለል ሕዝብ ላይ የጫኑት። ሁለተኛ ደግሞ ሕዝብን ከማቀራረብ ይልቅ የግጭት መንስኤ ይሆናል እያሉ ትችት ያቀርባሉ። እና ለዚህ መልሶ ልጠይቅ ተማሪዎቹ የሚሉት እን እንዲሁም ደግሞ የኢህአደግን መንግስት የሚቃወሙ ሀይሎች የሚሉት ከሁለተኛው ሊጀምርና ፌዴራሊዝም በሀገራችን እንደ መፍትሄ የተቀመጠው የሀገራችን የብሄር ብሔረሰቦች እስር ቤት ሆና በብሔር ብሔረሰቦች ላይ የሚደርሰው ጭቆና ህዝቦች ሲያዋጋ የነበረ የህዝቦች መብት ተነፍጎ ቋንቋቸው፣ ባህላቸው ተነፍጎ ይሄ ለግጭት መነሻ ሆኖ ለረዥም ጊዜ ሀገራችን የጦርነት አውድማ ሆና የቆየችበት ሁኔታ እንደነበር እናስታውሳለን። ስለዚህም ያ ስርዓት ከተቀየረ በኋላ የሚሆነው እና ትክክለኛ መፍትሄ ሁሉም ብሄር ብሄረሰቦች ራሳቸውን የሚያስተዳድሩበት በቋንቋቸው የሚጠቀሙበት ባህላቸውን የሚያሳድጉበት የጋራ ሀገራቸውን ደግሞ በጋራ የሚገነቡበት ስርዓት እንዲኖር ማድረግ ነው። በቋንቋ ላይ የተመሰረተ ፌዴራሊዝም ዛሬ ሀገራችን አንድነታቸው የጠበቀና ፈጣን እድገት በማስመዝገብ ላይ ያለች ሀገር እንድትሆን አድርጓል። ይሄ አንዱ ጉዳይ ነው። ወደፊትም ይሄ መፍትሄ ነው። ከዚህ ውጭ ሌላው ትፈትነው ተፈትነው ለእልቂት ዳርጎን የወደቀ ወደቀ ስለሆነ አማራጭ ነው ብዬ አላምንም። ኢህአዴግ ማምን ሁለተኛ፣ ተማሪዎች እያነሱ ያሉት ጥያቄ የተለያየ መነሻ አለው። አንዱ መነሻ የአዲስ አበባ ከተማ ላይ የኦሮሚያ ልዩ መብት፣ በተፈጥሮ ሀብት አጠቃቀምና በአስተዳደር ልዩ መብት አለው ይላል ሕገ መንግስቱ። ይሄ ሕገ መንግስቱ ያስቀመጠው መብት ይከበርልን፣ ህግ ይውጣልን የሚል ነው ይሄ ተማሪው ብቻ ሳይሆን ማንኛውም የኦሮሞ የኦሮሚያ ክልል ሰው ማንሳት የሚችልና የሚገባው ኦዴድ አመራርም እና አባልም የሚያነሳው ጥያቄ ነው፣ ህገ መንግስታዊ ጥያቄ ነው። ይህንንም ባለፉት አመታት ይሄ መብት ማለት ምን ማለት ነው፣ እንዴት ነው የሚመለሰው፣ አስተዳደሩ እዚህ በመኖሩ የኦሮሚያ ማዕከል በመሆኑ ባህልና ታሪኩ በመጠበቁ ብቻ ይመለሳል ወይስ ሌሎች ተጨማሪ ነገሮች አሉ ተብሎ ሲጠና፣ የተለያየ አይነት ረቂቆች ሲቀርቡለት፣ ውይይት ሲደረግበት ቆይቷል። ይሄ አሁንም መፍትሔ ማግኘት ያለበት እና መፍትሔ ሊያገኝ የሚገባው ነው። ሁላችንም የምናምንበት ነው። ህገ መንግስት፣ ያልሆነ የተለየ መነሻ ያለው ጥያቄ ደግሞ አለ። ይሄ ጥያቄ ሌላ ነገር የቆሰቆሰው ጥያቄ ነው። ለምሳሌ በባህር ዳር ከተማ በነበረው በመላ ኢትዮጵያ የስፖርት ጨዋታ በስታዲዮም አካባቢ ህዝቡን የማይወክል የስድብና የምናምን ነገር ተነስቷል። ሌሎች ሐውልቶች እንደናኖሌ የመሳሰሉት ተሰርቶ ተመርቀዋል። ይሄ ስድብ ለምን እንሰደባለን? የሚል ቁጭት ፈጥሯል። በተማሪ ብቻ ሳይሆን በሌላው። እርግጥ በስቴዲየም የአማራ ህዝብ ተሰብስቦ ኦሮሞን አልሰደበም፣ ሊሰድብም አይችልም። አብሮ የሚኖር ወደፊትም አብሮ የሚቀጥል ህዝብ ነው። የአማራን ህዝብ የሚወክል አይደለም። ይሄ ጉዳይ ሌላ ኢሞሽን ፈጥሮ የምን ሀውልት ይነሳ የሚል ጥያቄ ወደዛ የገፋበት ሁኔታ አለ። ይሄ ግን ተገቢ ነው ብዬ አላምንም። አንድ ሀውልት ጥሩ ለሰራ ብቻ ሳይሆን ጥሩ መጥፎም ለሰራ የታሪክ ማስታወሻ ነው እና መቶ ዓመት ወደ ኋላ ተመልሰን የምንታገልበት መቶ ዓመት ወደኋላ ተመልሰን ራሳችንን ችግር ውስጥ የምንከትበት ስላሌለ ወደፊት መጓዝ እንደሚገባ ናምናለሁ። ተማሪውም ሆነ መላ ወጣት ራሱን ወደኋላ መለስ መመለስ እንደሌለበት አስገነዝባለሁ እገነዘባለሁም። ይሄ የሚሰድበውም ቢሆን ኋላቀርነት ነው ግለሰብ የሚሆን ምንም ይሆን ተመልሶ በድሮ ስድብ መስደብ የተቀበረውን ስርዓት እንደገና መቆስቆስ ነው። በእኔ እምነት ከተቀበረ ስርዓት ጋር የሚታገል ስለሌለ የዚህ አይነቱ ተሳዳቢ ሞኝነ ብለ ብሎ ብቻ ማለፍ ነው የሚሆነው እና ይህን ጉዳይ የአማራ ክልላዊ መንግስትም የራሱን ኃላፊነት ወስዶ እየሰራ የነበረ ይመስለኛል። የስፖርት ኮሚሽንም የራሱን ኃላፊነት ወስዶ እየሰራ የነበረ ይመስለኛል። እንደነዚህ አይነት ጥቃቅን ነገሮች ሲነሱ ለዛ ምላሽ የሚሆኑ ተብሎ የሚነሱ ነገሮች የሚታዩበት ነው። ይሄ ፌዴራሊዝምን ጥያቄ ውስጥ የሚያስገባ አይደለም። የህዝቦችን አንድነት ጥያቄ ውስጥ የሚያስገባ አይደለም። የህዝቦችን በጋራ መኖር እና በጋራ ማድረግ ጥያቄ ውስጥ የሚያስገባ አይደለም። ትናንትም አላስገባም፣ ዛሬም አያስገባም፣ ወደፊትም አያስገባም እና የህዝብ ተከባብሮ ይኖራል፣ ተፈቃቅሮ ይኖራል፣ በጋራ ሀገሩን ይገነባል። ፌዴራሊዝም ልዩነታችን የአንድነታችን ምንጭ እንደሆነ በዚህ መልክ ልትው የሚችል ይመስለኛል። የመጨረሻ ጥያቄ ብዬ የነበረ እንደው ከሁሉም አንጻር የሚነሳ እንግዲህ በዚህ በፌዴራሊዝም ሥርዓት ስርም የሚኖረው ህዝብ ሁሉም ላይ ሆን ይችላል፣ ከአንዳንድ ቦታ ስሞታ አለ። በእርሶ እምነት አሁን ኢትዮጵያ ውስጥ ሰፍኖ የሚገኘው የፌዴራሊዝም ሥርዓት የህዝብን መብት የበላይ ያደረገ እና የህዝብ መብት እንዲከበር የቆመ የፌዴራል ሥርዓት ነው ብለው ያምናሉ? ምክንያቱም ብዙ ጊዜ የሚቀርብ ትችት አለ። የፌዴራል ስርዓቱ ለይስሙላ ነው፣ ለምሳሌ ኦፒዲዮ ራሱ የተቀመጠው ለይስሙላ ነው፣ ፓርቲዎቹ ለይስሙላ ነው የተቀመጡት፣ የሚገዛው ሀይል የተወሰነ ሀይል ነው የሚል እና ቲፒኤልኤፍ ላይ ጣት የሚጠቁም ብዙ ነውና በዚህ ላይ ምን አስተያየት አለዎት? ፌዴራሊዝሙ ትክክለኛ ፌዴራሊዝም ነው የሀገራችንን ብሔረሰቦች መብት ያስከበረ በቋንቋቸው በባህላቸው መጠቀም ብቻ ሳይሆን እኩል የመልማት እድላቸውንም የከፈተ በፌዴራል ስርዓቱም ውስጥ እኩል የመሳተፍ በፌዴራል መንግስቱም ውስጥ እኩል የመሳተፍ እና የመወሰንን ስልጣን የሰጠ ትክክለኛ ፌዴራሊዝም ነው ብያምናለሁ። እስካሁን የተደረገው እንቅስቃሴና የተገኘው ውጤት ይኸው ነው። ኦፒዲኦ በነጻነት የፈለገውን ያስፈጽማል። በትክክል በክልሉ ተመርጦ የሚያስተዳድር ነው። በክልሉ ውስጥ ፖሊሲውን ያስፈጽማል ይሰራል፣ ይመራል። የጋራ ጉዳዮችን ደግሞ በጋራ ይወስናል። ስለዚህ ፌዴራሊዝሙ ይህን ጫና ፈጥሯል። የአንድ ብሔር የበላይነት አለ ምናምን የሚባለው ጉዳይ በእኔ እምነት ተቀባይነት ያሌለው ተጨባጭ ያልሆነ ጉዳይ ነው። ይህንን ፌዴራሊዝም ሁሉም በነቂስ ሊቀበለው ይገባል ብዬ አላምነው። ፌዴራሊዝሙ በቋንቋ ላይ መመስረት የለበትም የሚሉ እንዳሉ አውቃለሁ። ለዚህ ክርክራቸው የሚያቀርቧቸው የተለያዩ ምክንያቶች አሉ። እነዚህ ምክንያቶች በነጻ ፖለቲካዊ መድረክ መከራከል ይቻላል። በነጻ ፖለቲካዊ መድረክ እያነሱ መዋየት ይቻላል። ይህም ህገ መንግስታዊ ነው። ግን ሌላ ፐርሴፕሽን የለም መኖር የለበትም የሚል አመለካከት የለኝም። እንደዚህ እንደሚባልም አውቃለሁ። ግን ሀቁ ይሄኛው አይደለም። እሺ፣ የኢትዮጵያ ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ ስለሰጡኝ ሰፊ ቃል አመሰግናለሁ። እኔም በጣም አመሰግናለሁ።